ከማህበረሰብ ለማህበረሰብ ተዋናይት ሰናይት መብራህቱ የሥነ ጥበብ ህይወት ህልሟ ከአገር ቤት እስከ ኤልቪስ ፕሪስሊ የፊልም ትወና የደረሰ ነው። ከውልደት እስከ ስደት ያለ የህይወት ጉዞዋን አሰናስላ ተዋጋለች። መነሻዋ ከትውልድ ቀየዋ ነው። ተወልጄ ያደኩት ኢትዮጵያ ነው። ቱ ቢ ስፔሲፊክ ለመሆን ደግሞ እናቴ ከመቀሌ ወደ ጨርጨር የሚባል ከተማ ራያ ውስጥ ማለት ነው እኔን ለመውለድ እዛ ሄዳ ነበር እና እዛ ሄዳ ነው የወለደችኝ። የአንድ ወር ልጅ ሆኜ አለ የሆነ ግጭት ተነስቶ ምናምን አላውቅም ወደ መቀሌ ሄድን እና መቀሌ ነው ያደግኩት። ከዛ የአስር ዓመት ሳይሞላኝ በጦርነት ምክንያት ያው ከኢትዮጵያ ወጣን ማለት ነው። ወደ ሱዳን ሄድን። ከሱዳን ወደ አውስትራሊያ መጣን ማለት ነው። የሱዳን ህይወት ሽን ታስታውሻለሽ? ምን ይመስል ነበር የሱዳን የስደት ህይወት? አምን በጣም ሱዳን ካርቱም ነበር የምንኖረው መጀመሪያ። እናቴ ነው ቀድማ ሄደችው ወደ ሱዳን ማለት ቼክ ለማድረግ አገሩ እንዴት ነው፣ ጥሩ ነው ወይ ብላ ቀድማኝ ነው የሄደችው። እኔ ከዛ ከእንጀራ አባቴ ጓደኛ ጋር ወደ ሱዳን ይዞኝ ወደ እናቴ ወሰደኝ ማለት ነው። እናቴ ሰራ ነበር፣ ልጅ ስለነበርኩ ያው አብዚስ ሊቪንግ ነው ማለት ነው። ከአንድ ዓመት በኋላ አባይ ትምህርት ቤት የሚባል ነበር፣ የስደተኞች ትምህርት ቤት አሁን እንደተረዳሁት ዲያስፖራ ያሉ ሰዎች ነበር ፋንድድ ሆኖ እነሱ ነበር የሚረዱን። በእነሱ ፋንድድ የሆነ ትምህርት ቤት፣ አባይ ትምህርት ቤት የሚባል እዛ እየተማርኩ ነበር። ተምር ያለሁ ከዛ ወደዚህ መጣን ማለት ነው። ወደ አውስትራሊያ አፕላይ አድርገን ለሁሉም፣ ሁሉም ቦታ ላይ አሜሪካ፣ ኒውዚላንድ፣ አይ ቲንክ ካናዳ፣ በቃ ሬፊጂዝ የሚቀበሉበት የነበረ መንገድ ተጠቅመን ያው እግዚአብሔር ብሎት ወደ አውስትራሊያ መጣን። ሱዳን ምን ያህል ጊዜ ቆያችሁ? አይ ቲንክ ሶስት ዓመት ይመስለኛል ያው ልጅም ስለነበር አምናሹ፣ ግን እኔ ሶስት ስላለሁ እናቴ ሁለት ላለች ሶስት ዓመት ይመስለኛል። እኔ ሶስት በሁለታችሁ መካከል ሁለት ዓመት ተኩል ይሆናል ማለት ነው። ለዛ ነው ያልገ እከራከራለው። ከዛ አውስትራሊያ ገባሽ፣ ከአውስትራሊያ ምን አይነት ስሜት ተሳደረብሽ? የአውስትራሊያ ህይወትሽ እንዴት ተጀመረ? ኦ እኔ እዛ ሱዳን እያለን ወደ አውስትራሊያ ልንሄድ ነው ስትለኝ እናቴ በጣም ነበር የተናደድኩት። ምክንያቱ የአባይ ትምህርት ቤት ጓደኞቼ እንዳሉ ወደ አሜሪካ ነበር የነሱ ፕሮሰስ የሚያልቀው እና ስለ አውስትራሊያ የማውቀው ነገር አልነበረም። ሰምችም አላቅም። ከዛ ስንመጣ ፕሌን ላይ ሳየው በቃ የሆነ ሩፍ ጣራው አላደረግም ይሄ ቀይ ነው። ይሄ ቀለማት አላል ቶፕ ኦፍ ሃውስ ሳዩ የሆነ ይሄ አኒሜሽን ካርቱን ፊልም አላል እንደዛ አይነት ነገር ነበር ይመስለኝ። ኢት ዋዝ ቬሪ ስትሬንጅ። ከዛ ዚ እንደመጣን ብዙ ነበር አበሻ ነበር፣ በቃ በሄድኩበት ጥቁር ነበር የምፈልገው። የደረስነው ማለት ኤንድ ኦፍ ናይንቲ ፋይቭ ይቅርታ ናይንቲ ፎር። እዚህ እየገባ ነው እና በቃ ብዙ አበሻ አልነበረም፣ ጥቁር አልነበረም፣ ቋንቋም አልችልም። ማለት ከኢትዮጵያ ወደ ሱዳን ስሄድ አረብኛ ነው የተማርኩት ማለት ነው፣ ሱዳን ሀገር ጂ ወደ አውስትራሊያ ስመጣ ደግሞ እንደገና ሌላ አዲስ ቋንቋ እንግሊዝኛ ማለት ነው። በጣም ከባድ ነበር። ደግሞ ልጅ ሆነ ደግሞ ሰዎች አንተን የሚመስል ሰው ስታጣ በጣም ነው የሚያሳዝን። ከባድ ነበር። ከዛስ ወደ ትምህርት ቤት ገባሽ። የትምህርት ቤት ሕይወትሽስ ምን ይመስል ነበር? እንዴት ተወጣሹ የትምህርት ቤት ሕይወትሽን? መጀመሪያ ያው እንደምታውቀው እዚ ሀገር ስንመጣ ይሄ ኤስል ላንጉጅ አለ ትምህርት ቤት እና ብሪስበን ነው ያረፍ ነው። ኩዊንስላንድ ንድ ሚልፔራ የሚባል አለ የስደተኞች ትምህርት ቤት። እዛ ገባን ለቋንቋ ትምህርት ማለት ነው የእንግሊዝኛ እዛ እንደገባው ከሃይ ስኩል በፊት ማለት ነው። ንድ የሆነች አስተማሪ መጥታ ምንም ቋንቋ ኳ አልችልም፣ ጠየቀችኝ። ሰድ የሆነ ደስ የሚለው ነገር እዚ ሀገር ስታድግ ምን መሆን ትፈልጋለ የሚሉት ጥያቄ አለ እና ምን መሆን ትፈልጊያለች ስትለኝ አክተር አልኳት። አሁን ሆኬ አለች እና ካምፓኒ ማጠያየቅ ጀመረች ማለት ነው። ምንም ቋንቋ ኳ አልችልም። ከዛ ወደ እንትኑ ተቀላቀልኩ ማለት ነው ቴአትር ካምፓኒ። ከዛ በኋላ ደግሞ ሃይ ስኩል የወንገሴር ሃይ ስኩል የሚባል አለ። እዚህ ገባው ከስምንተኛ ክፍል ጀምሪ እዚህ ትምህርት ጀምር። ከባድ ነበር፣ በጣም ከባድ ነበር። ምንም ቋንቋ አልችልም። ንን ትንሽ የምችለውን አማርኛ ትግርኛ ማነበውም ዲክሽነሪ በዛ ሰዓት አልነበረም፣ ምንም ነገር አልነበረም። እና ቻሌንጂንግ በጣም ሲያስደንቅ በከፊል ወይም ሙሉ በሙሉ ህይወትሽሽ ወደ መድረክ እንዴት ሊወጣ ቻለ? ከልጅነቴ ጀምሮ ላይ ኤቨን መቀሌ እያለን ሙዚቃ በጣም ወድ ነበር እና ያው እንግዲህ አበሻ ማመን አይወድም እንጂ በህንድ ፊልም ነው ያደግኩት። እና በጣም በቃ ይህ ውስጤ ነበር ከድሮ እና ሱዳን እያለን አባይ ትምህርት ቤት የሚባለው ይሄ ሙዚቃና ድራማ እንሰራለን። ለትምህርት ቤት የወላጆች ቀን ምናምን ሲኖር ውዝዋዜ የሚሆን ቲያትር መድረክ ላይ ድራማ፣ ራሳችን የትምህርት ድራማን እሳተፍ ነበር። እዚህ ሀገር እንደመጣው ያው እንዳልኩ፣ ሚልፔራ እያለው አስተማሪን ስጠይቀኝ አክተር መሆን እፈልጋለሁ ስላት፣ ኮንታክት ዩት ቴአትር የሚባል ነበር ለወጣቶች እንትን የሚል እዛ ገባው። ምንም ጊዜኛም አልችልም፣ ግን ማለት አርት ብዙ አይነት አርት ስላለ የቲያትር ነገር ባትናገርም ፊዚካል ቴተር የሚባል አለ በእንቅስቃሴ የሚሰራ ቲያትሮች አሉ። እና አብዛኛው ጊዜ እሱን ነበር መሰራው፣ ወይም ደግሞ አንዳንዴ አንድ መስመር ዋን ላይን ብቻ አጠናና እሸመድድና ማለት ነው ላይክ የኔን ፓርት ሲመጣ እናገራለሁ ን በዛ በዛ እንደዛ እያልኩ፣ ያው ትምህርት ቤትም ሃይ ስኩል እንደገባው ትያትር ድራማ ሳብጀክት መረጥኩ። ንድ ቀስ በቀስ ያው ትያትሩን እንትን አልኩ ማለት ነው። ትምህርት ቤት ሃይ ስኩል እያሉት፣ ኤቨሪ ቻንስ አይ ጌት ፓርቲሲፔት አደርጋለሁ ማለት ነው ድራማ እናሳይ ነበር። ከዛ ሃይ ስኩል እንደጨረስኩ ያው ሃየር ኤጁኬሽን አለ፣ ግን ሶሪ የረሳሁት ነገር አለ። መጀመሪያ ጊዜ እንደዛ አተር መሆን እፈልጋለሁ ስል እናቴ እስኪ መጀመሪያ አስተማሪዎችን ላነጋግራቸው እና ትምህርት ቤት መታ ያው ፔረንት ኢንተርቪው አለ አይደል? ጠየቀች። አሁን ይሄ በቲያትር ትምህርት አለው ወይ ንሽጎ ዩኒቨርሲቲ ስራ ታገኝበታለች ወይ ብላ ጠየቀች ማለት ነው። አሁን አሁን ይሄ አብዛኛው ጊዜ ይሄን ነገር በእኛ በባህላችን አልተለመደም። አርት ሲባል አንዳንዴ ሳድ እንደ ቀላል ነገር ነው የምናየው አሁን ደህና የሆነ ነው እንጂ እንደ ትምህርት በትምህርት ደረጃ ምን ያህል ጥቅም እንዳለው አይዶን ቲንክ እየገባን ነው። ብዙ ጊዜ አሁንም ስለሚያጋጥመኝ ነው ማለት ነው አሁን በዚህ አሁን ያለበት ሰዓት በእኛ ኮሚኒቲ ማለት ነው። እና እናቴ እንደዛ ከነገሯት በኋላ ሺ ሴድ ኦኬ ትምህርት ቤት በትምህርት ደረጃ የሚማር ከሆነ ጎሄድ አለችኝ ማለት ነው። እና ሺ ስፖርትድ ሚ በቃ ሀንድረድ ፐርሰንት፣ የድሮም የኔም ያው ሳድግ እንግዲህ የሙዚቃ ፍቅር ያለኝ ምናምን ስለምታውቅ ያው ሁሉን ስታይ And that okay. That's it. Support largetula <laughs> nu nathi aga zechi malatnu. Kaza university anten uh, neper creative arts mibal audition maragallepi for acting. Yani aun <laughs> zena kalle liyalan. O gini anigan but am kabar neper. An auditions aragasibo like my English is not that great. Still malatnu like you know high school zara shame. And the zia ger told don dad guli jo አራት ቋንቋ ይዥንም የምዞር ያለውት ኦዲሽንድ ያኔ በጣም ከባድ ነበር። ከ- ከስምንት መቶ ተማሪዎች ሀያ ብቻ ነበር የሚወስዱት እና ሶስት ደረጃ እንትን ኦዲሽን ነበር። ሶስት ጊዜ ነው እንትን የምትለው። ወደ አርባዎቹ ደረስኩ፣ ግን ወደ ሀያዎቹ አልገባሁም ማለት ነው፣ አልተመረጥኩም ያኔ በማያቴ ስ እንዳለ ሆኖ ዓመቱ እንዳይቃጠልብኝ ቴፍ ነበር አድቫንስ ዲፕሎማ ን አክቲንግ ን ቴር የሚል ወደዛ ገባው ማለት ነው። እሱን ተምሬ እዛ ዋን የር ተማርኩና እንደገና አፕላይ ያረግኩኝ ስ ታይም አክቲንግ ብቻ ሳይሆን አክቲንግ እና ቴር ስታዲዝ ሁለት አይነት አለው። አክቲንግ ከሆነ ስ ሞር ቴክኒካል ተርም ለአክተር ብቻ ልላረል ሞር ፎከስ ሆኖ ኢሞሽናል ወርክ ብዙ እንትን አለው። እሱ ነበር የምንሰራ የቲያትሩ ግን ምንድነው የሚለው ኳልፋይ ስትሆን አክተር አያረገም። ግን ወይም አስተማሪ ወይም ዳይሬክተር ወይም ምናምን ላይክ ጋራንቲድ አልነበረም። ግን አትሊስት ነው እንዳይቀርብኝ ብዬ ነው ቴር ስታዲዝ የገባሁት ማለት ነው። ዩኒቨርሲቲ በምን መልኩ አጠናቀቅሽ? ከዛስ በኋላ ህይወት ወደ የተወሰደሽ? እየተማርኩ እያለ አመት ተማርኩኝ የቲያትር ብቻ ማለት ነው። I wasn't happy because in the faculty acting number, like more like technical part, like which focus more on number in the faculty. I come out, I'm not the director. Uh, at the end of the year, you have each group in theatre as a year. And I, Sally McKenzie, is a Australian playwright and director, actress, and የሆነ ታሪክ ሰራች ስካድ ላይስ የሚል የእሷ ራሷ የጻፈችው እና ያ ቲያትር ስለ ስደተኞች እዚህ ሀገር መጥተው ቋንቋ ሳይችሉ ሱ ከሄደው እንዴት እንደሚቸገሩ ምናምን እና እንደዚ አይነት ያለው እንትን ነው። ስለ ስደተኞች ነው። የተበታተነ ህይወታችን ማለት ነው ስካድ ላይስ ስትል፣ እኔ መድረክ ሳየው ስለ ራሴ ታሪክ የምታወራ መሰለኝ እዚህ መጥቼ ስቸገርበት የነበረ እና At the end of the show, just, uh, hey, I said, thank you for writing this, um, this story. I'll No, okay, it's in the Okay, I know, and you met the chairman. I'll be a tarik in Tanagra. She said, okay, i La let you in She said, no, and Tanyara Queen Alic. You want to play Ali Mela, theater Ali, tour Madara Galle, but let me retreat, which for Queensland Arts Council. And she said, who let you let actor partner? ግን ቱር የሚደረግ ነው፣ ሪጅናል ኩዊንስላንድ ቱር እያደረጋችሁ የምትሰሩት ፈቃደኛ ከሆንሽ ላናግርሽ አለችኝ። ዛት ዋዝ ማይ ፕሮፌሽናል ጆብ ማለት ነው። የመጀመሪያ እየተከፈለኝ ቱር ያደረግኩና እንትኑ አቋረጥኩት። ቲያትሩን አልፈለግኩትም ነበር። አስተማሪ መሆን አልፈልግም። ቲዮሪ ስታዲስ የነበረው እሱን ትቼ ወደ ፕሮፌሽናል እንትኑ ተቀላቀልኩ ማለት ነው። ክዊንስላንድ፣ ገጠር አካባቢ የሄዳችሁ ብታሳዩበት ወቅት፣ ያ የመጀመሪያ መረማመጃሽ የሆነው የትወና ስራ ለሚቀጥሉት ስራዎች ምን ያህል አዘጋጅቶሻል? ተቀባይነታችሁስ እንዴት ነበር? ራስሽን መድረክ ላይ ከተመልካቾች ጋር እንዴት አዋደድሽ? ራ ነው ለትምህርት ቤቶች እየሄድ ነበር የምናስተምረው የምናሳየው፣ ይቅርታ ኤጁኬሽናል እና በጣም የሚገርም ምንድን ነው አሁን እኛ በተለምዶ ቲያትር ሲባል ሰው ወደ ቲያትር መጥቶ ወንበር ላይ ተቀምጦ ላይት ሳውንድ ምናምን ተስተካክልለት ነው የሚሰራው። እኛ ግን ሁለት አክተር ብቻ ነን እኔና ጀስቲን አንደርስተን የምትባል ነጭነች። ሷ ጋ ሆነን ድራይቭ አድርገን ወደ ትምህርት ቤቱ ነው የምንሄደው እና ጊቭ አስ በቃ እነሱ ያላቸው ስፔስ ነው የሚሰጡን። ከፈለጉ አንድ ክላስሩም ነው፣ ከፈለጉ በደንብ አሪፍ የሆነ መድረክም አለ። በቃ ቻለንጂንግ የሆነ ስፔስ ላይ የትም ቦታ ሄደ ቲያትር ማሳየት እንደምችል ገባኝ። ያኔ ማለት ነው የተማርኩት። በጣም ትልቅ ቻለንጅ የነበረው እሱ ነው። ኢት ቤ ሎንሊ ነው ከአበሻ የሌለበት ቀጠር ክፍለ ሀገር፣ ምናምን እየሄድክ ነው የምትሰራው። ግን በሁለት አክተር ወደ አምስት ስድስት ገጸ ባህሪ ነበር የምንጫወተው በሚኒሞ የሆነ ኮስቱም ማለት ነው እና ያ በጣም ለእኔ ትምህርት ሆነ። በጽሁፍ ላይ እየተማርክ ቁጭ ብለህ እንትን ከምታደርገው ይልቅ ኤክስፒሪየንስ ስራ እየተማርክ እየሰራ እየተከፈለ ማለት ነው። ይህ ከዛ በኋላ ደግሞ እሱ የፕራይማሪ እንትን ነበር። ከዛ ደግሞ ወደ ሃይ ስኩል ደግሞ ሌላ ቲያትር እንደገና ተመጣ ቀጠልኩ ማለት ነው። ሌላ ሸውን እንደገና በዛው ቀጠልኩ። የተዋናይት ሰናይት መብራቱ የጥበብ ጉዞ በዚህ ሀያ ከተምም በቀጣዩ ክፍል እንደምን የ2022 ምርጥ ታላቅ የፊልም ስራ በሆነው ኤልቪስ ፊልም ላይ ለትወና እንደ በቃች የገጠማትን ተግዳሮቶች ያገኘቻቸውን ስኬቶችና የወደፊት ትልሞቿን አካታ ታነሳለች። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።